በጎፋ ዞን ገዜ ጎፋ ወረዳ በደረሰው የመሬት ናዳ የሞቱ ሰዎች ቁጥር 250 መድረሱን የነፍስ አድን ጥረቱም ተጠናክሮ መቀጠሉን የደቡብ ኢትዮጵያ ክልላዊ መንግስት ኮሚኒኬሽን ጉዳዮች ቢሮ አስታውቋል። በኢትዮጵያ የአሜሪካ ኤምባሲን ጨምሮ የተለያዩ ተቋማትና አጋር ድርጅቶች በአደጋ የተሰማቸውን ሀዘን ገልጸው ድጋፍ እንደሚያደርጉ ገልጸዋል። በወረዳው ያጋጠመው አሳሳቢ የተፈጥሮ አደጋ ያስከተለው ሞትና ጉዳት የሚመጣጠን የምግብና መሰረታዊ የሰብአዊ ድጋፍ በተቀናጀ መልኩና በአፋጣኝ ሊቀርብ ይገባል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አሳስበዋል። በተያያዘ በደቡብ ኢትዮጵያ ክልል በቤንች ሸኮ ዞን ሰሜን ቤንች ወረዳ በደረሰ የመሬት ናዳና መሰንጠቅ 208 ሰዎች ከቀያቸው መፈናቀላቸው ተገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝራለሁ። ባለፈው ሳምንት እሁድ ሐምሌ 14ና ከትናንት በስቲያ ሰኞ ሐምሌ 15 ቀን 2016 ዓ ም በጎፋ ዞን ገዘ ጎፋ ወረዳ ከንቾ ሳቻ ጎዝድ ቀበሌ በደረሰው የመሬት ናዳም የሞቱ ሰዎች ቁጥር 250 መድረሱን ያስታውቀው የደቡብ ኢትዮጵያ ክልል መንግሥት ኮሚኒኬሽን ጉዳዮች ቢሮም የነፍስ አድን ጥረቱ ተጠናክሮ መቀጠሉን አስታውቋል። የአሜሪካ ድምፅ ያነጋግራቸው የገዘ ጎፋ ወረዳም የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ያለ መሪሁን የሟቾች ቁጥር በየጊዜው መጨመሩን ተናግሯል። ኮሚቴው ከገመገመ በኋላ እንትን እናደርጋለን ብለን ነው ያዘገየ ነው። አሁንም ፍለጋው እንደቀጠለ ነው ያለው የወረዳም የዞንም የክልልም ስጋት ፌደራልን እዚህ በመምጣት እርዳታ እያደረጉ ይገኛሉ። እንግዲህ አሁን ያለው አዲስ ነገር እሱ ነው። እንግዲህ አሁን ሰው የተረባረበ ነው ያለው። የወረዳው የአደጋ ስጋት ስራ አመራር ኃላፊ አቶ ማስረሻ ማናዬ ደግሞ አሁንም ከአርባ በላይ የሚሆኑ ሰዎች አስክሬን እንዳልተገኘ ገልጿል። ሁለት መቶ ሀያ ዘጠኝ ሰው አስክሬን የተገኘ ብቻ ነው እስካሁን። ከአርባ በላይ አስክሬን አልተገኘም። ስለዚህ ማንኛውም ሰው ማንኛውም ድርጅት መንግስታዊ፣ መንግስታዊ ያልሆነ ድርጅት እኛን እዚህ ተጎጂዎችን በእርዳታ እንዲያግዙና የሚያስፈልጋቸውን ድጋፍ እንዲያደርጉ የፈጣሪ ስም ይጠይቃለሁ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ የመሬት ናዳ አደጋ ተከትሎ በሰዎች ሕይወት እንዲሁም በመኖሪያቸውና በመተዳደሪያዎቻቸው ላይ የደረሰውን ጉዳት መተመለከት የሚደርሱት ጥቆማዎችና ሪፖርቶች በእጅጉ አሳሳቢ መሆናቸውን ዛሬ ጠዋት ባወጣ ሪፖርት አስታውቋል። በደቡብ ኢትዮጵያ ክልልና በዞኑ የመንግስት አካላት ትብብር በአገራዊ የሰብአዊ ድጋፍ አቅራቢ ድርጅቶች እንዲሁም በአካባቢው ነዋሪዎች በድንገተኛም የናዳ አደጋ ጉዳት ለደረሰባቸው ሰዎች የተለያዩ ቁሳቁሶችን ጨምሮም መጠነኛ አፋጣኝ ድጋፍ መደረጉ አበረታች ስለመሆኑም ኮሚሽኑ ጠቁሟል። በተፈጥሮ አደጋ ወቅት በተለይ ሴቶች፣ ሕፃናት፣ አረጋውያንና አካል ጉዳተኞች ይበልጥ ተጋላጭ እንደሆኑ የጠቀሙ የኢሰመኮ መግለጫም እስካሁን ሰማን አንድ የሚሆኑትም ሴቶች መሆናቸውን አመልክቷል። በመጀመሪያው ናዳ የተቀበሩ ሰዎችን ለማትረፍ በጥረት ላይ ከነበሩት መካከል የከንቹ ሳቻ ጎዝዲ ቀበሌ ሊቀመንበር፣ አንድ የፖሊስ አባል፣ የጤና አገልግሎት ማስፋፊያ ሰራተኞችና የግብርና ልማት ባለሙያዎችም ዳግም በተፈጠረው ሌላ ናዳ ህይወታቸው ማለፉን አቶ ያለም መሪሁን ተናግሯል። እንግዲህ ወንድ፣ ሴት፣ ህፃን ምን የሚለውን ነገር ብለ ለመለየት የወረዳውን አደጋ ስጋትና የክልሉን አንድ ላይ ልከናል። ያን የማጣራት ስራ እንዲሰሩ ማለት ነው አሉ። ተጠልለው ያሉ ቤተሰቦች አሉ። ደግሞ ከወረዳውም ከአካባቢውም ያለው ማህበረሰብ የተለያዩ ባህላዊ ምግቦችን አካባቢ ላይ ያሉ ነገሮችን በመቀጠል ምን እያለ እያገዘ ነው ያለ ዞን ከክልል ከፌደራል የተዋቀረ ኮሚቴ ማለት ጠቅላላ አሁን ራሱ ውይይት ያደረጉ ያሉ እንዴት ለማህበረሰብ አሁን የሚመጣውን ነገር በአስቸኳይ እንዴት አድርሰን ሰዎችንም ረፊት ከተናቸው ዘላቂ ንትን እናደርጋለን የሚለው ላይ ውይይት ያደረጉን ያለ አሁን ገልጸው ነው። በኢትዮጵያ የአሜሪካ ኤምባሲ አደጋው ባደረሰው ጉዳት ልባው ሐዘን እንደተሰማው ገልጾም ለተጎጂ ቤተሰቦችና ለኢትዮጵያውያን መጽናናትን ተመኝቷል። የአሜሪካ መንግስት በዩናይትድ ስቴትስ የዓለም አቀፍ ልማት ራዲዮ ወይም በዩኤስኤድ በኩል ድጋፍ ለማድረግ ሌሎች ሰብአዊ ድርጅቶችን እያስተባበረ መሆኑና ጉዳዩንም በቅርበት የተከታተለው እንደሚገኝ ገልጿል። ጥልቅ ሐዘን እንደተሰማው የገለጸው የኢፌዴሪ መንግሥትም በናዳው ውስጥ የተቀበሩ ሰዎችን ለማፈላለግ የነፍስ አድን ሥራዎችን ለማከናወን እንዲሁም ጉዳት የደረሰባቸውን ዜጎች መልሶ ለማቋቋምና የደረሰውን የጉዳት መጠን ለመለየት ከተለያዩ አካላት የተወጣጡ አስቸኳይ የአደጋ መከላከል ግብረ ኃይል በማቋቋም ወደ ስፍራው ማቅናቱን የኮሚኒኬሽን አገልግሎት መሥሪያ ቤቱ አስታውቋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም